መንግስት በታገቱ ተማሪዎች ዙሪያ እየሰጠ ያለው መረጃ የተጣራ አይደለም ሲል የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዴሃን ተችቷል። ከታጋቾቹ ቤተሰቦችና ከመንግስት የሚወጣው መረጃም እርስ በርሱ የሚስማማ አይደለም ሲል ነው ንቅናቄው ያስታወቀው። አስቴር ምስጋናው ንቅናቄው በዛሬው ዕለት የሰጠውን መግለጫ ተከታትላለች። የአማራ ዲሞክራሲ ኃይል ንቅናቄ አዲሃን ሰላማዊ የትጥቅ ትግልን አማራጭ አድርጎ ሀገር ውስጥ ገብቶ መንቀሳቀስ ከጀመረ ከአንድ አመት በላይ አስቆጥሯል። ንቅናቄው ዛሬ በወቅታዊ ሀገራዊ ጉዳዮች ዙሪያ ለጋዜጠኞች በሰጠው መግለጫ መንግስት የዜጎችን መብት ማስከበር ስራው መሆኑን ተገንዝቦ ግዴታውን ሊወጣ ይገባል ሲል ገልጿል። በተለይ በቅርቡ በታገቱ የደምቢዶሎ ዩኒቨርሲቲ ተማሪዎች ዙሪያ እየሰጠ ያለው መረጃም የተጣራ አይደለም ሲል መንግስትን ተችቷል። የንቅናቄው ሊቀመንበር አቶ ተስፋውን አለምነህ እንደተናገረው በመንግስት በኩል የሚሰጡ መግለጫዎች ከእውነት እየራቁ ነው። እስካሁን ባለን መረጃ ከታገቱ ተማሪዎች የተለቀቀ ተማሪ የለም። ወላጆቻችንን ማነጋገር ችለናል። በተወሰነ ደረጃም እኛ ለማረጋገጥ ሞክረናል የለም። ያም ሆኖ ግን መንግስት ተለቋል ካለም እንደ መንግስት ታማኝነቱን ጥያቄ ውስጥ ሊያስገባ በሚችል ደረጃ ነው እየተናገረ ያለው። አንድ ባለስልጣን ወዲህ ከአማራ ክልል ክቡር አቶ ተመስገን የሚናገሩት ሌላ ነው፣ እዛም የሚናገሩት ሌላ ነው። ይሄ ማለት መንግስት በራሱ ውስጥ ከፍተኛ ክፍተት አለ ማለት ነው። ያም ሆነ ይህ የኛ ተቀዳሚ ዓላማ የተማሪዎችን ደህንነት ማስጠበቅ ነው። የተማሪዎችን ደህንነት መንግስት እንዲያስጠብቅ አጥብቀን እየጠየቅነን ያለ ነው። ይህም ሆኖ የዜጎችን ሰላምና ደህንነት ለማስጠበቅ ከመንግስት ጎን እንደሚቆም የንቅናቄው ሊቀመንበር አቶ ተስፋውን አክለው ገልጸዋል። እኛ መንግስት አሁን በግልጽ ለማስቀመጥ በሰላማዊ መንገድ የምንንቀሳቀስ የፖለቲካ ፓርቲዎች ነን ነፍጥ የለንም። ነገር ግን መንግስት የእኛን ድጋፍ ከፈለገ በማንኛው ሁኔታ ልናግዘው ዝግጁ ነን። ያለምንም ያለንን ልዩነት ወደ ጎን በመተው እዛ አካባቢ ያለውንም ኤቭሪቲንግ በዘርፈ ብዙ ሊሆን ይችላል የሚጠይቀን ጥያቄ። ስለዚህ እኛ መንግስት የእኛን ድጋፍ ከጠየቀ ለመተባበር በመረጃም ሊሆን ይችላል። ምናልባት አሁን መንግስት የተለያየ መረጃ እየሰጠን ያለው ስለዚህ የመረጃ ውሸት እንደሆነ ትክክል አይደለህም ብለን እየተናገርን ያለ ነው። የእኛን በሀቅ ላይ የተመሰረተ መረጃ ወስዶ እንደ ግብአት ልጆችን መታደግ መቻል ይሄ ትልቅ እርዳታ ነው። ንቅናቄው ከዚህ በተጨማሪ ህገወጥ የመሬት ወረራንና ከጊዜ ወደ ጊዜ እያሻቀበ የመጣውን የኑሮ ውድነት መንግስት ሊቆጣጠረው እንደሚገባ በመግለጫው አሳስቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።